ዛሬ ከረፋዱ አራት ሰዓት ጀምሮ በአክሱም ዩኒቨርሲቲ ዋናው ግቢ ተማሪዎች ባደረጉት ሰልፍ በግቢዋ ላይ ያሉትን የጸጥታና ድህንነት ስጋት በማንሳት የዩኒቨርሲቲው አስተዳደር እንዲሁም መንግስት ምላሽ እንዲሰጣቸው ጠይቀዋል። ከአንድ ሺህ በላይ የአክሱም ዩኒቨርሲቲ ተማሪዎች ተሳትፎበታል በተባለው ይህንኑ ሰልፍ ማዕከላዊ መንግስት ድምጻችን ይስማ የምንፈልገው ትምህርት ሳይሆን ወደ መጣንበት መመለስ ነው የሚሉና ሌሎች መፈክሮች ቀርበውበታል። ከሁለት ቀናት በፊት እለት ሐሙስ ተማሪዎች የአክሱም ከተማ ሀገር ሽማግሌዎች፣ እና የሃይማኖት አባቶች፣ የትግራይና የአማራ ክልል መንግስት ተወካዮች እንዲሁም መንግስት ባለስልጣናት በተገኙበት በዩኒቨርሲቲው ሰላም ጉዳይ ውይይት ተደርጎ የነበረ ቢሆንም አሁንም ሁኔታዎች እየተሻሻሉ ባለመምጣታቸው በተለይም ከአማራ ክልል ወደ ዩኒቨርሲቲው የገቡ ተማሪዎች ግቢው ለቀው መውጣት እንደሚፈልጉ በዛሬው ሰልፍ ገልጸዋል። ስሙ እንዲገለጽ ያልፈለገው አንድ የዩኒቨርሲቲው ተማሪ አሁንም በተቋሙ መረጋጋት የለም ይላል። ተማሪው ወደ ትምህርት ያልተመለሰበት ምክንያት ስነ ልቦና ነው። በተጎዳበት ሐዘን ላይ በነበረበት ሁኔታ ትምህርት ጀምሩ ማለት እንደ ቀልድ መታየቱ ነው። ሁለተኛው ደግሞ ብዙ ሰዎች ሀሳብ ተናግረዋል። እኛ በህይወታችን መሄድ ነው የምንፈልገው፣ መኖር ነው የምንፈልገው እያሉ ነው። የትምህርት ቤቱ አስተዳደር ሲጠየቅ በቂ መልስ አለመስጠቱ ይህን ዛሬ ከስብሰባ በኋላም ያው ግጭት ሊፈጠር ነበር፣ ምሳ ሰዓት አካባቢ በጣም ከባድ ነው ያለውን ሁኔታ እንደዚህ ብዬ መንገዳችን፣ ይሄ ይሄ ነገር ሁሉ ተደርቦ ተማሪውን ወደ ቁጣ፣ ተስፋ ወደ መቁረጥ አስገብቶታል ማለት ነው። በዩኒቨርሲቲው ግጭት ተቀስቅሶ ለአንድ ተማሪ ሞት ምክንያት ከሆነበት እለት ጀምሮ በስጋት ላይ ሆነው በዩኒቨርስቲው መሰብሰቢያ አዳራሽ ተጠልለው እንደሚገኙ የገለጹልን በስልክ ያነጋገርናቸው ተማሪዎች አሁንም ፍላጎት ችን ትምህርት ሳይሆን ግቢው ለቀው መውጣት ነው ይላሉ። እኛ አሁን የምንለው መልካም የሚሆነው ነገር ከዚህ ትምህርት ቤት በቂ ጥበቃ ተደርጎልን ሌላ የመንግስት ኃይል ተጨምሮልን ወደ ሀገራችንና ወደ ቤተሰባችን ውሰዱን፣ ነፍሳችንን አድኑልን። ትምህርት የሚባል እኛ አሁን አእምሮም የለንም፣ ሞራልም የለንም፣ ሕሊናም የለንም። በጣም ነው እኮ የሚያሳዝነው። በኮብልስቶን ድንጋይ ተቀጥቅጧል። ይሄ ተማሪ እንዴት ነው ተማር የሚት ብሎ የሚያስበው ነው ይሄ አሁን ከባድ ነገር ያደረገው ይሄን። ስለዚህ የተማሪው ጥያቄ አጠር ባለ መንገድ ወደ ሀገራችን መልሱን ነው። ትምህርት የሚባል ማየት አንፈልግም ነው። ትናንት ሌክቸሮቻችን መጥተው አናግረን ነው አናግረውናል። ራሳቸውን ማዝነውን እባካችሁ ተውን፣ እናንተም ለፖለቲካ ተልካቸው አታሰቃዩን። እኛ የምንፈልገው መውጣት ብቻ ነው ነው። በዚህ ጉዳይ ዙሪያ ያነጋገርናቸው የአክሱም ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኪሮስ ኩዕሽ በበኩላቸው በዛሬው ዕለት የዩኒቨርስቲው ሴኔት ባለው ሁኔታ ዙሪያ አስቸኳይ ስብሰባ አድርጎ እንደነበር በመጥቀስ ያስተላለፋቸው ውሳኔዎች ይገልጻሉ። አሁን ባለው ሁኔታ ያው የመከላከያ ግቢ ውስጥ አለ፣ ፌዴራል ፖሊስንም ግቢ ውስጥ አለ፣ ብዩ ሀይልም እዚህ። ሶስቱም ጸጥታ አካላት ከዩኒቨርሲቲው የጸጥታ መዋቅር ጋር ተቀናጅተው አራቱም ማለት ነው በጋራ ጸጥታውን ማስከበር ይችላሉ የሚል ገምጋም ወስደናል። ስለዚህ ጸጥታውን ማስከበር እስከተቻለ ድረስ ሰኞ ሰኔ ሶስት ጀምሮ ትምህርቱ እንዲቀጥል እንደዚህም ደግሞ የሁለተኛ አመትና ከዛ በላይ ላሉ ተማሪዎቻችን ባለፈው ሰኞ ሀያ ስድስት ከፈተና ጀምረን ነበረ እዚህ ፈተናውን ቁሞን የቆየው እና ከቀጣይ ሰኔ አምስት ሮብ ማለት ነው ከዛ ጀምሮ ፈተናቸውን እንዲከታተሉ እንዲፈተኑ እሱንም አንዱ የሴኔቱ ከወሰናቸው ውሳኔዎች ናቸው። ስለዚህ የኛ እምነት ጸጥታውን ማስከበር ይቻላል የሚል ገምጋም ነው ያለው እና ከዚህ ውጭ ያው መማር አልፈልግም የሚል ተማሪ ካለ የዩኒቨርሲቲውን ስነት ሌጅስሌሽን ስላለ በዛ ስነት ሌጅስሌሽን አስፈላጊ ፎርማሊቲ አሟልቶ ይሄዳል። አኮርዲንግ ላይ የስነት ሌጅስሌሽን የሚላቸው ዝርዝር ጉዳይ ስላሉ በዛ ይዳኛል። በቀጣይነት በአክሱም ዩኒቨርሲቲ በአሳለፍነው ማክሰኞ በተነሳ ግጭት የአንድ ተማሪ ሕይወት ማለፉና ሌሎች ሰባት ጉዳት እንደደረሰባቸው ይታወሳል። ለዲ ደብሊው ዘገባ ሚሊዮን አስላሴ መቀለ